ማህደር ዜና ኢትዮጵያ ውስጥ ሚያዝያ 2018 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። የፈነጠቀው የለውጥ የሰላም የዲሞክራሲ የፍትህ ተስፋ ደብዘዝ ቀዘዝ ፈዘዝ ፈንገጥ ሲል በ2019 አጋማሽ ሱዳን ውስጥ አዲስ ተስፋ አጎንቁሎ የሰላም ነፃነት፣ አብነት አስመስሏት ነበር። የኢትዮጵያ ተስፋ በፖለቲካ ቀውስ፣ በጎሳ ግጭት፣ ግድያ ግራ ቀኝ ሲላጋ አዝግሞ ሀገሪቱን በለየለት ጦርነት ሲያወድማት፣ ሱዳን በተለይ በምዕራባውያን ዘንድ ከተስፋ ስጭነት ወደ ጠንካራ ወዳጅነት ከሰላም ነፃነት አብነት ወደ ምስራቅ አፍሪቃ ተመራጭ ሀገርነት ከፍ ላቅ ጠጋ ደገፍ ስትደረግ ነበረ። ሰሞኑን ግን ከፖርት ሱዳን እስከ ካርቱም የሚደርሱ አካባቢዎችን የሚንጠው የአደባባይ ሰልፍ ተቃውሞ ግን የሰፊዋ አፍሪቃዊት ሀገር የተስፋ ድጋፍ ተመራጭነቷ ፍጻሜ እንዳይሆን እያጠያየቀ ነው። እኛም ላፍታን ጠይቅ የቀድሞ የሱዳን ፕሬዚደንት ኮሎኔል ጃፈር መሐመድ አኑሜሪ በ1983 ዩናይትድ ስቴትስን ሲጎበኙ ፕሬዚደንት ሮናልድ ሬገንና ከፍተኛ ሹማምቶቻቸው ያደረጉላቸው አቀባበል፣ ደማቅ መስተንግዶም ሞቅ ያለ ነበር ይላሉ ያዩ የ1970ዎቹና 80ዎቹ የአሜሪካ ፖለቲከኞች። አምባገነን ገዢዎችን ሰኖፌቢች የውሻ ልጅ እያሉ መጥራት ይቀናቸው ነበር ይላሉ። ይሁንና አምባገነኑ ገዢ የዋሽንግተኖችን ፍላጎትና ጥቅም የሚያስከብር ከሆነ ስድቡ አዎር የእኛ የሚል ቅድመ ቅጽል ይለጠፍበትና ይሻሻላል አሉ። አዎር ሰኖፌቢች ተብሎ ኮሎኔል ኑሜሪም ለአሜሪካኖች ያኔ እንዲያሳይ ሆኖ አልቀረም። የፕሬዚደንት ሬገን መስተዳድር አረብ አፍሪቃዊውን መሪ በልዩ ክብር የተቀበለው ግን ኑሜሪ ከሌሎች አረቦች ጋር አብረው በዩናይትድ ስቴትስ ጥብቅ ወዳጅ እስራኤል ላይ ያወጁትን ጦርነት ያኔ ስለሰረዙ አልነበረም። የደቡብ ሱዳንን ጦርነት በሰላም ስለፈቱ ወይም በዲሞክራሲያዊ ምርጫ ሥልጣን ስለያዙም አልነበረም። ኑሜሪ ለባለቅጽሉ የወዳጅነት ስድብ ወይም ማዕረግ ለልዩ ግብዣ መስተንግዶም የተመረጡት ለአሜሪካኖች በአሜሪካኖች በኩል ለመላው ምዕራቡ ዓለም ቀንደኛ ጠላት ለምትባለው ሶቪየት ኅብረት ያደረውን የኮሎኔል መንግስቱ ኃይለማርያምን ሶሻሊስታዊ መንግሥት ለማዳከም ሱዳንን እንደ ጥሩ የቅርብ መሳሪያ እንዲጠቀሙ ኑሜሪ በመፍቀድ መተባበራቸው እንጂ። ኑሜሪ በ1985 ለሁለተኛ ጊዜ ዩናይትድ ስቴትስን ሲጎበኙ ስልጣን ላይ የነበረው ያው የፕሬዚደንት ሬገን መስተዳደር ነበረ። ይሁንና የሱዳኑ መሪ በህዝባቸው ዘንድ የነበራቸው ክብር፣ ዝና፣ ድጋፍ ከስሞ ህዝብ እያመፀባቸው ስለነበረ ዋሽንግተኖች ለቀድሞ ወዳጃቸው የቀድሞ አይነት አቀባበል ቀርቶም ለማነጋገር ሰፊ ጊዜ እንኳን አልሰጧቸውም ነበረ። የኑሜሪ አገዛዝ ያስመረረው የሱዳን ሕዝብ ያቀርቶ ሌላ አይነትን በሚያዜምበት በዚያ ዘመን አሜሪካኖች ትዛለኝ የጥንቱን የሚያንጎራጉሩበት በርግጥ ምክንያት ሊኖራቸው አይችልም። ኑሜሪም ከዋሽንግተን ሳይወጡ መከላከያ ሚኒስትራቸው ጀነራል አብዱራህማን ስዋር አልሃብ በመሩት መፈንቅለ መንግሥት ሥልጣኑን ተቆጣጥረው የቀድሞ አለቃቸውን ለስደት ዳረጓቸው። ማአሰላማ እንዲል ሱዳን። ኑሜሪ ስልጣን የያዙትም ከስልጣን የተወገዱትም በኑሮ ውድነት በተለይም በምግብ ዋጋ ንረት ሰበብ በተቀጣጠለ ተከታታይ ህዝባዊ አመፅና ግፊት ነበረ። ኢትዮጵያውያን በጣሙን ወጣቱ ባደረገው የአደባባይ ተቃውሞ የ27 ዓመታት ገዢዎቹን አስወግዶ በአዳዲስ መሪዎቹ የቃል ተስፋ በሚንበሻበሽበት በ2018ቱ ታሕሳስ ካርቱም ላይ ብልጭ ድርግም ማለት የጀመረችው ህዝባዊ ተቃውሞም ሰበቧ የምግብ ዋጋ ንረት ነበረ። የካርቱሟ ተቃውሞ በአጭር ጊዜ ውስጥ ተቀጣጥላ የፕሬዚደንት ኦማር ሐሰን አልበሽርን የ30 ዘመን አገዛዝ ካስወገደች በኋላ በተደረገ ተከታታይ ድርድርና ውይይት የጠቅላይ ሚኒስትርነቱን ሥልጣን የያዙት ዶክተር አብደላ ሐምዶክ አመፁ የተጫረበት አንደኛ ዓመት ሲዘከር ዋሽንግተን ዲሲ ነበሩ። ታህሳስ 2019 ኑሜሪ በ1985 ካደረጉት ጉብኝት ወዲህ አንድ የሱዳን መሪ ዩናይትድ ስቴትስን በይፋ ሲጎበኝ ሐምዶክ የመጀመሪያው መሪ ሆኑ። አትላንቲክ ምክር ቤት በተባለው ተቋም በተደረገላቸው ግብዣ ባደረጉት ንግግርም የለውጡን ታላቅነት አወደሱ። ዚስ ማንዝ ዲሰምበር ላስት ይር ዊትነስድ ዘ ቢጊኒንግ ኦፍ ዋት ፕራውድሊ ኤ ሱዳኒዝ አምና እኛ ሱዳናውያን በኩራት አብዮት የምንለው በኩራት በቅርብ ታሪክ ከተከናወኑ ታላላቅ የዓለም እውነቶች እንደ አንዱ የምንቆጥረው አብዮት ተጀመረ። ይህንን እውነታ የዓለም ገጽታ ከቀየረውና የሊብራል ዲሞክራሲውን ካጎናጸፈው ከታላቁ የፈረንሳይ አብዮት ጋር ብናመሳስለው ተገቢ እንደሆነ ይሰማናል። በእርግጥም ህዝባዊው ዓመፅ፣ ታላቅ ሕዝባዊ ንቅናቄ ነበረ። ለሱዳኖች ሐምዶክ እንዳሉት አኩሪ፣ ለሌሎች አረብ አፍሪቃውያን ታላቅ አብነትም ነበረ። ህዝባዊ አመፅ የጀኔራልነት ማዕረጋቸውን በሱፍ ከራቫት ወይም በጀለቢያ የቀየሩ ገዢዎችን በአዳዲስ ጀኔራሎች መቀየሩ ያስከተለው አዲስ አመፅና ደም አፋሳሽ ግጭት እንዲወገድ የአፍሪቃ ኅብረት ጥረት፣ የኢትዮጵያ ሽምግልና ያበረከቱት አስተዋጽኦም ላል የሚባል አይነት አልነበረም። ከብዙ ድርድርና ውይይት በኋላ የሱዳንን የመሪነት ሥልጣን የያዙት የጦር ይባሉ የሲቪል ሹማምንት ከአዲስ አበባ ይልቅ ዋሽንግተንን፣ ከኢትዮጵያ ይበልጥ ግብፅን፣ ይባስ ብለው ለረጅም ጊዜ ጠላት የሚሏትን እስራኤልን መምረጣቸው ነው ጉዱ። ከክፉ ቀን ወዳጆቻቸው ምናልባትም ከሕዝባቸውን ፍላጎት ካስቀደሟቸው ሀያላንም ሙገሳም፣ አድናቆት፣ ድጋፍ ይንቆረቆረላቸው ገባ። ቀዳሚው ያው መቅደም የሚገባቸው ነበሩ። የሱዳን ሪፐብሊክና የእስራኤል መንግሥት ሰላም ለማውረድ ተስማምተዋል። ሁለቱ ሀገራት ለረዥም ዓመታት እንዲያው ለዘብ ለማድረግ የተቃቃሩ ነበሩ። ግንኙነታቸው ለማሻሻል ተስማሙ። በቅርብ ዘመን ታሪክ ትልቅ ስምምነት ነው። የሱዳን ሕዝብ በጨካኝ እስላማዊ አምባገነን ሲገዛ ነበረ። ሱዳን የኦሳማ ቢንላደን መኖሪያ ነበረች። የሽብር የዘር ማጥፋትና የሌሎች ድቀት ስፍራ ነበረች። ዛሬ ታላቁ የሱዳን ሕዝብ ሀገሩን ተቆጣጥሯል። አዲስ ዲሞክራሲ መሠረት እየጣለ ነው። አሁን የጠቀስኳቸው ሁለቱ ሰዎች በጣም የተከበሩ በጣም በጣም የተከበሩ መሪዎች ናቸው። ፕሬዚደንት ዶናልድ ትራምፕ አምና ጥቅምት ለሱዳኖች ከዋሽንግተን፣ ለንደን፣ በርሊንና ብራሰልስ ድጋፍ፣ አድናቆትና ሞገሳው ሲንቆረቆር ኢትዮጵያም ሦስት ዓመት የተፈራረቁባት የተስፋ ቀቢጸ ተስፋ የተቃርኖ ፍትጊያም አድማሱ ሰፍቶም ከእርስ በርስ የልቅት ባህር ዘፍቋት ነበረ። የኢትዮጵያ መዳከም ዳፋው በአንድ ወይም በሌላ መንገድ ለጎረቤቶቿ እንደሚተርፍ ለማወቅ የካርቱም ፖለቲከኞች የተንታኞችን ተጠየቅ መጠበቅ በእርግጥ አልነበረባቸውም። የኢትዮጵያን በጣሙን ከራሷ ከሱዳን ጋር የሚያዋስነውን የኢትዮጵያ ግዛትን የሚያወድመውን ጦርነት ለማስቆም መሸምገል ማማለዱ ቢቀር እንደ ሩቅ ታዛቢ ከሩቅ መመልከቱ በእርግጥ ምርጫ ላጣ የብልሆች ምርጫ በሆነ ነበረ። ካርቱሞች ግን የወለፊንድ ማድረግ መሞከራቸው በእርግጥ አስተዛዛቢ ብጤ ነው። በጦርነቱ የተሰደዱ ኢትዮጵያውያን ስደተኞችን ለማስተናገዳቸው በጎ ምልክት ተመስግነው ሳያበቁ ከኢትዮጵያ ጋር የሚወዛገቡበትን የድንበር ግዛት በኃይል ያዙ። የኢትዮጵያን የግድብ ግንባታ ለማደናቀፍም ከግብፅ ጋር አብረው ዓለምን ያስተባብሩ፣ በተባበሩት መንግሥታት ድርጅት ፊት ኢትዮጵያን ይሟገቱ፣ ያሳጡም ገቡ። የምዕራቡ ሀያል ዓለምም የካርቱሞችን እንጣጥ እንጣጥ እንደ ዘላቂ አቅም ቆጥሮ የፖለቲካ ዲፕሎማሲ፣ የገንዘብ ድጋፉን ከአቅማቸው በላይ ይግታቸው ያዘ። ፕሬዚደንት ትራምፕ አዳዲሶቹን የካርቱም መሪዎች ባደነቁ ባወደሱ በሰባተኛ ወሩ ጀነራል አብዱልፈታህ አልቡርሃንና ዶክተር አብደላ ሐምዶክ ፓሪስ ተጋብዘው ነበረ። ፈረንሳይ ሱዳን ላይ የነበራትን አምስት ቢሊዮን ዶላር ብድር ሰረዘች። ሱዳን ለዓለም ባንክ መክፈል የነበረባትን ዕዳ እንድትከፍልም ፈረንሳይ ድልድይ ያለችውን አንድ ነጥብ አምስት ቢሊዮን ዶላር አዲስ ብድር ለካርቱም ሰጠች። የፈረንሳይን ድጋፍ ፕሬዚደንት ኢማኑኤል ማክሮን ኃላፊነትን እንደመወጣት ነበር የቆጠሩት። ብዙ ሳይቆይ የፓሪስ ክለብ የተባለው የአበዳሪ ሀገራት ስብስብ የሚያስተናብራቸው ሀገራት ሱዳን ላይ ከነበራቸው እዳ 14 ቢሊዮኑን ሰረዙ። የተቀረው እዳ የሚከፈልበትን ጊዜ ለማሸጋሸግና ወለዱን በከፊል ወይም ሙሉ በሙሉ ለመሰረዝ ወስነዋል። የምዕራብ ሀያላንና የአረብ ሀብታሞች ለሱዳን ያደረጉና የሚያደርጉትን ድጋፍ መንግስታቸው ለስራ አጡ ሱዳናዊ ስራ ለመፍጠር እንደሚያውለው የምጣኔ ሀብቱ ሊቅ ቃል ገብተው ነበረ። ይህን የመጨረሻው እንቅፋት ማስወገዳችን ሱዳን ከዓለም አቀፉ የልማት ማህበረሰብ መቀየቷን ያበስራል። ይህን ዕድል በመጠቀም ከሁለት ዓመት ግድም በፊት አደባባይ ለተሰለፉ ሴትና ወንድ ወጣቶች ጥያቄ መልስ የሚሰጥ የሥራ ዕድል ለመፍጠር እንጠቀምበታለን። አብደላ ሐምዶክ ፓሪስ ግንቦት 2021። ሰኔ ያው በተስፋ አለፈ። ሐምሌ ነሐሴም መስከረም ሲጠባ ግን የቡርሃን ሐምዶክ አመራር ያማረራቸው ወታደሮች አዲስ መፈንቅለ መንግሥት ሞከሩ፣ ከሸፈ። በዚያው መስከረም በሽግግር መንግሥቱ አልተካተትንም ያሉ የምስራቅ ሱዳን የጎሳና የፖለቲካ መሪዎች የጠሩት የተቃውሞ ሰልፍ የሱዳንን ወደቦች ዘጋ። ባለፈው ቅዳሜ ደግሞ ካርቱም በአዲስ የተቃውሞ ሰልፍ ተጥለቀለቀች የሰልፈኞቹ ፖለቲካዊ ዓላማና ፍላጎት ለየቅል ይመስላል አንድ ያደረጋቸው ግን አንድ ጉዳይ ነው የኑሮ ውድነት የሱዳን ህዝብ በአቤቱ ወቅት አደባባይ የወጣው ህልሙን እውን እንዲሆን ለመጠየቅ ነበረ ዛሬ አንድ ኪሎ ስኳር 550 የሱዳን ፓውንድ ነው። ዳቦ 100 ፓውንድ ነው። እሱንም ለማግኘት ሕዝቡ ረዣጅም ሰልፎችን መጠበቅ አለበት። ውጭ ስትወጣ የደህንነት ዋስትና የለህም። እቤት ውስጥ እንኳ ሆነ ምንም ደህንነት አይሰማም። አብዛኛው ሰልፈኛም ጀነራል አብዱልፈታህ አልቡርሃን፣ ሰልፈኛው የረሃብ መንግሥት ያለውን የጠቅላይ ሚኒስትር አብደላ ሐምዶክን መንግሥት በኃይል እንዲያስወግድለት እየጠየቀ ነው። ጠቅላይ ሚኒስትር አብደላ ሐምዶክና ደጋፊዎቻቸው ጦር ኃይሉን የሚደግፈውን ሰልፈኛ የሚቃወም ሌላ ሰልፈኛም አደባባይ እንዲወጣ ከመጥራት ሌላ ቢያንስ እስካሁን ያቀረቡት ሌላ አማራጭ የለም። ካቀረቡም በጦር ኃይሉና በሲቪል ፖለቲከኞች መካከል ያለው ልዩነት መካረሩን ማመን ብቻ ነው። ጀውሃር ሀዚል አዝማ አለ ቲላ የጂፕ የዚህ ቀውስ ዋና መሰረቱ በአቤታውያንና በለውጡ ኃይላት መካከል በጋራ ብሔራዊ መርህ ላይ ለመግባባት ጦር ኃይሉንና የሲቪል ፖለቲከኞችን ለማግባባት ከፓሪስ እስከ ዋሽንግተን ያሉት የቡርሃን ሐምዶክ የቅርብ ወዳጆች እስካሁን ያደረጉት ካለ በርግጥ በይፋ አይታወቅም እና የካርቱም ፖለቲከኞች ዳግም አምባሳደር ማሕሙድ ድሪርን እየጠበቁ ይሆን? ነጋሽ መሐመድ ነኝ። ቸር ያሰማን።